ትምህርታችሁን ከሁለት ሁለት እስከ አስር ሰዓት ታጠናላችሁ? አዎ እናጠናለን። የለም አናጠናም። ጧት ጧት ፊትሽን ትታጠቢያለሽ? አዎ ታጠባለሁ። የለም፣ አልታጠብም። ታጠብም። ነገ ወደ አገራችሁ ትሄዳላችሁ? አዎ፣ እንሄዳለን። የለም፣ አንሄድም። ምሳቸውን ጊዮን ሆቴል በሉ? አዎ፣ ጊዮን ሆቴል በሉ። የለም፣ ጊዮን ሆቴል አልበሉም። አባትና እናትሽ ወደ ትምህርት ቤት እስኪመጡ ትጠብቃቸዋለሽ? አዎ፣ ጠብቃቸዋለሁ። የለም፣ አልጠብቃቸውም። እዚህ ብዙ ጊዜ ትቆያላችሁ? አዎን፣ ቆያለን። የለም፣ አንቆይም። ወንድሙን ትምህርት ቤት ያደርሱታል? አዎ፣ አደርሰዋለሁ። የለም፣ አላደርሰውም። ትናንትኛ ቤት አደራችሁ? አዎ፣ አደርን። የለም፣ አላደርንም። ጥሩ የአማርኛ አስተማሪዎች አገኙ? አዎ አገኙ። የለም አላገኙም። ትምህርትን ጀመርህ? አዎ ጀመርሁ። የለም አልጀመርሁም። ብዙ የአማርኛ መጽሐፎች ታነባለህ? አዎ አነባለሁ። የለም፣ አላነብም። አስተማሪው በአማርኛ መጽሐፍ ይጽፋል? አዎ ይጽፋል። የለም፣ አይጽፍም። አቶ ዮሐንስ አማርኛ ይችላሉ? አዎ ይችላሉ። የለም፣ አይችሉም። እዚህ ትምህርት ቤት ውስጥ የአማርኛ አስተማሪዎች ይገኛሉ? አዎ፣ ይገኛሉ። የለም፣ አይገኝም። እርሷ እንግሊዝኛ ትማራለች? አዎ፣ ትማራለች። የለም፣ አትማርም። አቶ ለማ ና አቶ ከበደ ትምህርታቸውን ጨረሱ? አዎ ጨረሱ። የለም አልጨረሱም። ተማሪዎች አስተማሪዎቻቸውን ያመሰግናሉ? አዎ ያመሰግናሉ። የለም አያመሰግኑም። እዚህ ትምህርት ቤት ውስጥ ታርፋላችሁ? አዎ እናርፋለን። የለም አናርፍም። አቶ ለማ ቤቱን አሳየህ? አዎ አሳየኝ። የለም አላሳየኝም። አቶ ለማን ትምህርት ቤት ታስገባዋለህ? አዎ፣ አስገባዋለሁ። የለም፣ አላስገባውም። አገሮን ማየት ይፈልጋሉ? አዎ፣ እፈልጋለሁ። የለም፣ አልፈልግም። አማርኛ ይችላል? አዎ፣ ይችላል የለም አይችልም። ወደ ቤቱ መሄድ ይፈልጋል? አዎ ይፈልጋል። የለም አይፈልግም። ለመጽሐፍ ገንዘብ ከፈለች? አዎ ከፈለች። የለም አልከፈለችም። ነገ ትከፍለዋለች አዎ ትከፍለዋለች። የለም አትከፍለውም።